በዓለም አቀፍ ደረጃ በፓሪስ ከተማ በተካሄደው ከስንት ውጣ ውረድ በኋላ ከስምምነት መደረሱ አይዘነጋም። በዚህ ሂደት ውስጥ የአፍሪካ ድርሻ በቀጣዩ ምን አይነት ስልት በጋራ መቅረጽ ይኖርባታል በሚለው በአፍሪካ አዳራሽ የተካሄደው የሶስት ቀናት ጉባኤ ተጠናቀቀ። ከአካባቢ ጥበቃ እና አየርን ከብክለት የመከላከል ባለሙያ ወይዘሮ ግርማዊት ኃይሌ የአዲስ አበባ ጉባኤ የፓሪሱ ቅጥያ ነው ወዳልኳቸው የፓሪስ ቅጥያ ሳይሆን አሁን እንግዲህ እንደሚታወቀው ፓሪስ ከታቀደለት ጊዜ ቀደም ብሎ ወደ ስራ ሊገባ ነው። ይሄ ማለት ተግባራዊ ይሆናል ማለት ነው። ስለዚህ እንደዚህ አይነት ስብሰባዎች በተለይ ለአፍሪካውያን በአንድ ድምጽ እንድንናገር የምንለውም መክረንበት እንድንል ምንድን ነው የሚቀርብን? ከፓሪስ ምን እንጠቀማለን? እንዴት ስንተግብሮ የሚለው ላ ለአፍሪካውያን አግሪመንቱ አንድ ነገር ነው፣ ጥሩ ነው። ካለንም ፖዚሽን በጣም የተጠቃን በጣም ክላይሜት ቼንጅ የጎዳን ሀገሮች ነን፣ ግን የበለጠ ለኛ አሁን ተግባራዊነቱ ነው እንዴት ይሆናል የሚለው ነው። ስለዚህ ቀጣዩ ፓሪስ አግርመንት ወደ ትግበራ ሲመጣ እንዴት ነው የሚሆነው የሚለውን ነገር እንድንነጋገር፣ እንድንቀራረብ ያደርገናል። ለተግባራዊነቱ በጋራ ስልት ወይም በእናንተ በባለሙያዎች አጠራር ስትራቴጂ የምትሉት ማጽደቅ ይጠበቃል ማለት ነው። ለሚለው ስልት ነው የሚነደፈው። አዎ እንዴት ብለን አሁን እንግዲህ ወደ ስራ ሊገባ ሲል ጣዩ ምን ይሁን እንዴት ይሁን ብዙ ነገሮች አሉ። ሚን ትልቁ ጉዳያችን ሲያነጋግረን የነበረ ነው። የአቅም ግንባታ ስራዎች፣ የቴክኖሎጂ ትራንስፈር፣ የገንዘቡ መቶ ቢሊዮን በአመት ላዳጊ አገራት የሚሉትን ነገር ግልጽ ሁነው ወጥተው በተለይ በተለይ አፍሪካውያን እንዴት አድርገን ነው እነዚህን አፕሮች ምናደርጋቸው የሚለውን ነገር ግልጽ ያደርግልናል። ስትራቴጂ ይነደፋል፣ እንዴት የፓሪስ አግሪመንት ኢምፕሊመንቴሽን የሚለውን ነው የሚሆነው። በዚህ ሂደት ውስጥ የኢትዮጵያ ሚና ምን እንደሚመስል ባለሙያዋ አያይዘው ኢትዮጵያ ትልቅ ሚና አላት። በተለይ ከአፍሪካን ግሩፕ አንዷ ከመሆኗ ከዛም ቀደም ብለው በነበሩ መሪ ናት። በኔጎሽሽን ጊዜ አፍሪካ ወኞች ላይ ትልቅ ኮንትርቢሽን አላት ኢትዮጵያ። ስለዚህ አሁንም ይሄን እንቀጥላለን። ከዛም በተጨማሪ ደግሞ አሁን እነዚህ ክላይመት ቮልነራብል ፎረም የሚባለው ከፊሊፒንስ ተቀብለን ሁለት ሁለት ዓመት ኢትዮጵያ እየመራች ናት። ስራዎችን ወደ ታች አውርዶ በተግባር ለማዋል የአፍሪካ ልማት ባንክ ድጋፍ እናደርጋለን የሚሉት ተወካዩ ጁስቱስ ካቢሜራ ጆዘፍ ናቸው። የባንኩ አስተዋጽኦ በድርሻው ለመወጣት የሚያደርገው ከአፍሪካ ጋር ያለውን የስራ ቁርኝት ለማሳደግ በአየር ንብረት አኳያ ለሚሰሩት ሁሉ በጣሙን ትኩረት የሚሰጠው ነው። የመዋለን ዋይ ፍሰቱም የአየርን ብክለት ለመጠበቅ ለሚደረጉት ተግባራት ሁሉ በዚሁ መስመር ለማገዝ ወደ ኋላ የሚል አይደለም። ስለዚህ በውሃ በኃይል ማመንጫና በግብርናው መስክ ለሚደረጉ የልማት ስራዎች ሁሉ የዝርዝር መረጃዎችን ማሰባሰብና መለዋወጥ ለእኛ ወሳኝ የሥራ አካሄድ ይሆናል። የዘርፉ ኃላፊዎች፣ ባለሙያዎች እና የፋይናንስ ተቋማት ለሶስት ቀናት ጉባኤያቸውን ካካሄዱ በኋላ የጋራ አቋም መግለጫ ወጥተዋል። ጉባኤውን የመሩት ጄምስ ሙሮምቤዚ በጉባኤው መጨረሻ ውሳኔያችንን አሳልፈናል። የቀረጽነው የሥራ መርህ እንዴት በቀጣዩ ዘመን በስራ ሊውል ይችላል በሚለው ላይ፣ በሁለተኛ ደረጃ ለአባል ሀገራቱ እና በድርድር ውስጥ ለሚሳተፉ ውሳኔዎች እንዲደርሳቸውና ኮፕ 22 የተባለው በዓለም አቀፍ ደረጃ የጸደቀው ለእኛ ተስማሚ የሚሆነውን መለየትና የአየር ንብረትን ከዘላቂ ልማት ጋር የማጣጣሙ ላይ እንዲያተኩር የተደረገ ነው። ከዚህም ጋር ተያይዞ አጀንዳ 2063 በተባለው ለወደፊቱ አምሳ ዓመታት መሪ ውስጥ እንዲካተት ማድረግ ነው። ጌታቸው ጠቅላይ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ